The Voice of America። ሶስት መቶ ሚሊየን ችግኞችን በመትከል በግላቸው የዓለምን ክብረ ወሰን የሰበሩትን የኬንያዋን የዓለም ሎሬት ተሸላሚ ቀድሞ ከፊት መስመር ለመሰለፍ ጥረት የሚያደርግ ግለሰብ ከድሬዳዋ ከተማ እናስተዋውቃቸዋለን። ግለሰቡ እስካሁን ከ260 ሺህ በላይ ችግኞችን የተከለ ሲሆን በቀሪ ዕድሜው ደግሞ 3.5 ሚሊዮን ችግኞችን በመትከል የዋንጋሪ ማታይን ክብረ ወሰን ለመስበር የሁልጊዜ ህልሙ ነው። አዲስ ቸኮል አነጋግሮታል። በያን ተሰማ ይባላል። በአሁኑ ሰዓት ድሬዳዋ ከተማ የጎርፍ መውረጃና የቆሻሻ መድፊያ የነበረ ቦታን በማልማት በከተማ መሀል ላይ አነስተኛ ጫካን ፈጥሯል። ድሬዳዋ በ1998 ዓ ም ተከስቶ የነበረው ጎርፍ ሕይወቱን ከችግኝና ከዛፍ ጋር እንዲያስተሳስር እንዳደረገው ነው የሚናገረው። እኔ መነሻዬ ያው ዘጠና ስምንት ጎርፍ ነው። እዚህ ጋ ማዶኛው ሰፈር ላይ ያው ሁለት ወንድሞች የነበሩ ያው ጎርፍ ቤተሰባቸው ልጃቸው መውለቅሞ ይዞ ሄደ ሚስቱ ጭምር። ወንዱ አንዱ ሁለት ልጅ ዛፍ ላይ ወጣ። ባባ አይነስ እያለች ነው ከነ እናትዮ ይዞ ሄደው سبعة بيت سرقوا في زاف ولا الله عزوج زاف بزوج مدر تشيل من الله لان هي قد كتر حالا هي غرف مجانا أنا الله من على ስጋቱም ነበር ይከለከላሉ የሚል ነገር። ከዛ ወዲያውኑ በአንድ ቀን ወደፊ ሁለት ሺህ ተከልኩ በያን በአዲሱ ሚሌኒየም ሁለት ዛፍ በ2ሺ ፕሮግራም ይፋ ሲደረግ በአንድ ቀን 2ሺ ችግኞችን የተከለበት ቦታ ላይ ሌሎች ከ2ሺ በላይ ችግኞችን ተክሎ አካባቢውን ወደ ጫካነት ቀይሮታል። አሁን በያንን የፈለገ ሰው ሁሉ ድሬዳዋ መሀል ነበሯ ላይ ወደሚገኘው ወደዚህ ቀዝቃዛና ነፋሻማ ጫካ መሄድ ይኖርበታል። ይህ በግሉ ያለማው ጫካ በዓለም አቀፍ ደረጃ ሁሉ ለውድድር አብቅቶት እንደነበረ በያን ይናገራል። አሁን ቅርስ ነው፣ በቅርስነት ተመዝግቧል። ባለፈው በሀገር አቀፍ ደረጃ በአፍሪካ ደረጃ በዓለም ደረጃ ተመዝግቦ ኖርዌ ላይ በነበሩ ውድድር የአማዞን ትች ናቸው ያሸነፉ ፕሮጀክት እዛ ደርሶ። ልብ በል አንድ ሰው ፍላጎት ለማርካት የሚሰራው ግን ካንተ አልፎ አካባቢን፣ መንደርህን፣ አገርህን የሚጠቅም ነገር ሆኖ ስታገኘ የበለጠ ትጠነክራለህ። የድሬዳዋ አስተዳደር የችግኝ ተከላ ሀሳብ ሲያስብ ቅድሚያ ችግኝ ያቅርብልኝ የሚለው በያንን ነው። ግለሰቦችና ድርጅቶችም ከጓሮ አትክልቶችና የበረንዳ አበቦች ጀምሮ እስከ ትላልቅ ዛፎች ችግኝ ድረስ ሲፈልጉ ወደ በያን ነው ጎራ የሚሉት። በያን በራሱ ከፈጠረው አነስተኛ መግለጫ ባሻገር በልዩ ልዩ ቦታዎች እስካሁን 260 ሺ ችግኞችን እንደተከለ ይናገራል። ይህ ለአንድ ግለሰብ ብዙ ቢሆንም በያን ግን መትከል ከሚጠበቅብኝ አስር በመቶውን እንኳ አልተከልኩም ባይ ነው። እሱ እንደ አርያ የሚያቸው የኬንዋ የኖበል ተሸላሚ ዋንጋሪ ማታይ በይወት ዘመናቸው 3 ሚሊዮን ችግኞች መትከላቸውን የሰማው በያን ይህንን ሪከርድ መስበር ህልሙ እንደሆነ ነው የሚናገረው። ኬንያዋን ዋንጋሪ ማታይ እሷን ሪከርድ ለመስበር እሷ ሶስት ሚሊዮን ቆመች፣ እኔ ሶስት ሚሊዮን አምስት ቶሺ መትከሉ እንፈልጋለሁ። ምክንያቱም እድሜውን አምሳ አንድ ነው። ሌላ ስራ አልፈልግም። መንግስት መቶ ሺህ ሄክታር መሬት ቢሰጠኝ ብቻዬን ማልማት ይችላለሁ የሚለው በያን የችግኝ ችግር እንደሌለበት ይናገራል። የአስተዳደሩን የአካባቢ ጥበቃ ባለስልጣን እየጠየቀ እንደሆነ ነው የሚናገረው። የድሬዳዋ አስተዳደር አካባቢ ጥበቃ ባለስልጣን ኃላፊ አቶ አብዱ መሐመድ አባ መጋል ስለ በያን የሚሉት አላቸው። አቶ በያን ተሰማን በያን በድሬዳዋ አስተዳደር ደረጃ የአረንጓዴ ጀግና ብለን ሸለመነዋል። በሀገር አቀፍ ደረጃ የአረንጓዴ ጀግና ተብሎ የተሸለመ ነው። እንዲያውም ባለፈው አይ ቲንክ በጂሴፍ ነው መሰለህ፣ በአለም አቀፍ ደረጃ አንድ ውድድር ነበር፣ መጥቶ ነበር ተወዳድሯል። መወዳደሩ እራሱ ለእኛ ትልቅ ነገር ነው። እዚያው በፕሮጀክት ሳይቱ ላይ ነው መቃብሩንም በሞትም እዚህ ውስጥ ቅበሩኝ ብሎ መቃብሩን ሁሉ ሰርቷል እዚያ ውስጥ እኮራለትም። እንዲያውም ኢንተርናሽናል ሌቭል ኢትዮጵያ ሪከር ሰብራለች፣ በአለም አቀፍ ደረጃ ሰብራለች ኢትዮጵያ። በአንድ ቀን ያን ያክል ችግኝ መትከል የተከለ የለም በግለሰብ ደረጃ አይ ቲንክ በያን በግማሽ ቀን ውስጥ ግማሽ ጋ ስድስት ሰዓት ባልሞላ ጊዜ ውስጥ ሁለት ሺ ችግኝ የተከለሰው ነው። በእለቱ አቶ አብዱ መሐመድ አባመጋል በያን ሬከርድ ለመስበር ያስፈልገኛል የሚለውን ያህል መሬት ለማግኘት አስቸጋሪ ቢሆንም በከተማ አረንጓዴ ቦታዎች ልማት ላይ የሚመለከታቸው አካላት ቅድሚያ ሰጠው እንዲያሰሩት የምንችለውን ሁሉ ድጋፍ እናደርጋለን ይላሉ። አቶ በያን በቅርቡ አስተዳደሩ ያወጣውን የችግኝ አቅርቦት ጨረታ ማሸነፉን የሚናገሩት አቶ አብዱ ወደፊትም በዚህ መሰል ገቢ የሚያስገኙ ስራዎች ላይም እንዲያተኩር ፍላጎታቸው መሆኑን ይናገራሉ። በልቶ ማደር አለበት ገቢም ያስፈልገዋል ባይ ናቸው አቶ አብዱ። Adams Radio. i